ኤስቢኤስ ሬዲዮ ወቅታዊ ጉዳዮች። ዛሬ ማርች 23 ከቀትር በኋላ ጀምሮ የኮሮና ቫይረስ መዛመትን ለመገደብ የተጣሉት ገደቦች ስራ ላይ መዋል ጀምረዋል። የተወሰኑ ግልጋሎታቸው ግድ የማያሰኙ የንግድ ተቋማት ሲዘጉ የገበያ አዳራሾችና ባንኮችን የመሳሰሉ ግልጋሎት ሰጪዎች ለሕዝብ ክፍት ሆነው እያገለገሉ ይገኛሉ። የአውስትራሊያውያን የአኗኗር ዘይቤዎችም እየተቀየሩ ነው። የኮሮና ቫይረስን ለመገደብ ገደቦች ሲጣሉት እሁድ ማርች 22 ምሽት ላይ ጠቅላይ ሚኒስትር ስኮት ሞሪሰን ባካሄዱት የካቢኔ ስብሰባ ከተወሰነ በኋላ ነው። አቶ ሞሪሰን የተወሰዱት እርምጃዎች ምናልባትም ለተራዘሙ ጊዜያት ሊቆዩ እንደሚችሉ ሲጠቁሙ፣ በየወሩ ይከለሳል። እኔም የሕክምና ዋና ኃላፊውና ሌሎችም አበክረው እንደተናገሩት እኒህ አይነት አሳሮች ቢያንስ ለስድስት ወራት ያህል ተደንግገው ሊቆዩ ይችላሉ ብሏል። አራይስን ጨምሮ ቡና ቤቶችና ባለፈቃድ ክለቦች የመጨረሻ መጠጦቻቸውን ለደንበኞቻቸው አስጎንጭተው በሮቻቸውን ዘግተዋል። ሲኒማዎች፣ ካሲኖዎችና የምሽት ክለቦችም እንዲሁ በሮቻቸውን ቆልፈዋል። የቤት ውስጥ የአካል እንቅስቃሴ መስሪያዎችና የስፖርት ማዘውተሪያዎች እንዲሁ የተዘጉ ሲሆን የመናፈሻ ስፍራዎችና ሌሎች የሕዝብ አደባባዮች ክፍት ሆነው አሉ። የእምነት ቤቶችም ለአንድ ሰው በአራት ስኩዌር ሜትር ስፍራ ተወስኗል። መጠነ ሰፊ ቀብሮችና ሰርጎችም እንዲሁ ታቅበዋል። ሬስቶራንቶችና ካፌዎች የቤት ውስጥ ግልጋሎቶችን እንዳይሰጡ ቢከለከሉም ምግቦችንና ትኩስ መጠጦችን ሸምተው ለሚሄዱ ወይም ቤታቸው ድረስ እንዲመጣላቸው ለሚሹ ግልጋሎቶቻቸውን መስጠት ይችላሉ። የቪክቶሪያ ፕሪሚየር ዳንኤል አንድሮስ በበኩላቸው ምንም እንኳ እንዲህ ያሉት እርምጃዎች ታይተው የማይታወቁ ቢሆኑም ለአገሪቱ ትድግና ሲባል ግና አስፈላጊ ተግባራት ናቸው ብለዋል። ግልጋሎቶቻቸው አስፈላጊ ነው የተባሉ የገበያ አዳራሾች፣ የነዳጅ ማደያዎች፣ ሱቆች፣ ባንኮችና መድኃኒት ቤቶች፣ የችርቻሮ መደብሮችና የአልኮል መጠጥ መሸጫ ሱቆች አገልግሎቶቻቸውን ለደንበኞቻቸው በመስጠቱ ይቀጥላሉ። ለአውስትሬሊያ አስፈላጊ አቅርቦቶችና ግብአቶች እንዳይቋረጡም የጭነትና የድርጅታዊ ግልጋሎቶች ይቀጥላሉ። የአውስትሬሊያ ዋና የሕክምና ኃላፊ ፕሮፌሰር ብሬንደን ማርፊ ምንም እንኳን ቀደም ሲል የተለመዱ ያነኗር ስልቶችን ፈጥኖ መቀየር ቢያውቅም በተለይም አካላዊ መራረቆችን መተግበር መልመድ ግና ግድ እንደሚልና በሂደትም ተላምዶው እንደሚሆኑ በመግለጽ አበረታተዋል። በሌላም በኩል የፌዴራል መንግስቱ አላስፈላጊ የሆኑ የአገር ውስጥ ጉዞዎችን መግታትና ከቤት ውጭ ያሉ እንቅስቃሴዎችንም በመገደብ በቤት ውስጥ መወሰን የሚያሻ መሆኑን ገልጧል። ጠቅላይ ሚኒስትር ስኮት ሞሪሰን ትምህርት ቤቶች ክፍት ሆነው መቀጠል እንደሚሹ ገልጠው ሆኖም ወላጆች የራሳቸውን ውሳኔዎች መወሰን እንደሚችሉ ተናግረዋል። ቪክቶሪያ በበኩሏ እገዳ ይጣለባቸው ግድ የማያሰኙ ግልጋሎቶችና ራሳቸውን እንዲያገሉ የተባሉ ግለሰቦች እርምጃዎቹን በተግባር መዋል አለመዋላቸውን በሮችን እያንኳኩ የሚቆጣጠሩ አምስት መቶ ልዩ የፖሊስ ኃይል ማሰማራቷን ፕሬምየር ዳንኤል አንድሮስ አስታውቀዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።